ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አምሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ማክሰኞ ጥቅምት 2 ቀን 2008 ዓ ም ነው አስተናጋጅ ሰለሞን ክፍሌ ይሆናለሁ። ጽዮን ግርማ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅ ይታየን ንስማ። ጤና ይስጥልኝ፣ እንደምናመሻችሁ። በጊኒ ትናንት የተካሄደው ፕሬዝደንታዊ ምርጫ የተጭበረበረ በመሆኑ ሌላ አዲስ ምርጫ መካሄድ አለበት ሲሉ የዲሞክራሲያዊ ኃይሎች ህብረት የተሰኘው የዋናው ተቃዋሚ ፓርቲ መሪ ጥሪ ያቀረቡ ሴሉ ዳሌን ዴሎ እንደተናገሩት ምርጫው ለወቅቱ መሪ አልፋ ኮንዴ እንዲያደላ ተደርጎ የተዘጋጀ በመሆኑ ምክንያት ተቃዋሚዎች ዛሬ ወይም ነገ ረቡዕ ይገለጻል ተብሎ የሚጠበቀውን የምርጫ ውጤት አይቀበሉትም ብለዋል። ለጊኒ ሰላምና መረጋጋት ሲባል አዲስ ሌላ ምርጫ መካሄድ አለበት ሲሉም አስገንዝበዋል። ሌላ ምርጫ ለማካሄድ ገንዘብ ከወዴት ነው የሚመጣው የሚል ጥያቄ ቀርቦላቸው ሲመልሱም በጊኒ አስተማማኝ ምርጫ ለማካሄድ በሀቅ የሚሰራ ድርጅት እጦት እንጂ ገንዘብ አይደለም ሲሉም ሴሉ ዳሊን ዲያሎ አስረድተዋል። ሌላዋ የሪፑብሊካን ኃይሎች አንድነት የተሰኘው ተቃዋሚ ፓርቲ መሪ ሴዲያ ቱሬ በበኩላቸው ትናንት ለአሜሪካ ድምጽ ራዲዮ ሲናገሩ በድምጽ መስጫ ጣቢያዎች ሀያ በመቶ የምርጫ ካርዶች እና ሰላሳ በመቶ የካርድ ማሸጊያ ፖስታዎች አልነበሩም ብለዋል። በዚያ ላይ የጦር ሰራዊት አባላት በብዛት ወጥተው ለፕሬዚደንት ኮንዴ ድምጽ እንዲሰጡ ተደርጓል ሲሉም አስረድተዋል። የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ እንደ ኤሮፓውያን አቆጣጠር በሚቀጥለው ሁለት ሺ አስራ ስድስት ሊካሄድ ከታቀደው ፕሬዚደንታዊ ምርጫ አስቀድመው በተቃዋሚዎች ላይ ጥቃት እንዲፈጸም እየቀሰቀሱ ናቸው ሲሉ ዋናው የሀገሪቱ ተቃዋሚ መሪ ኪዛ ቢሲጄ መወንጀላቸው ተሰማ። ይህንን ውንጀላ ያሰሙት ባለፈው ሳምንት መጨረሻ እሳቸውና አብረዋቸው የነበሩ የፓርቲያቸው የዲሞክራሲያዊ ለውጥ መድረክ አባላት ህዝባዊ ስብሰባ ለማካሄድ ከዋና ከተማዋ ከካምፓላ አራት መቶ ኪሎ ሜትር ርቀት ላይ ወደምትገኘው ሩኩንጉሪ ወረዳ በመጓዝ ላይ ሳሉ ፖሊስ ካዋከባቸው በኋላ ነው። ከዶክተር ቢሲጂ ጋር አብረው ይጓዙ የነበሩ የፓርቲያቸው የአካባቢ ጥበቃ ጉዳይ ኃላፊ የሆኑት ሴት ፖሊስ በአደባባይ ልብሳቸውን አስወልቆ እርቃናቸውን ካስቀራቸው በኋላ እጆቻቸውን አስሮ ፒካፕ መኪና ላይ ወርውረዋቸዋል ተብሎ ተወንጅሏል። እኛ የብሔራዊ ነጻው የምርጫ ኮሚሽንን ደንብ ለማስከበር ነው የተንቀሳቀስ ነው ሲል ፖሊስ መልስ መስጠቱ ተሰምቷል። የፖሊስ ቃል አቀባይ ለሀገር ውስጥ መገናኛ ብዙሃን በሰጠው ቃል ዶክተር ቢሲጄ እጩነታቸው ገና በፓርቲያቸው የጸደቀ ባለመሆኑ ህዝባዊ ስብሰባ ማካሄድ አይችሉም ሲል መከራከሩ ተሰምቷል። እሳቸው ግን እንደ ፖለቲካ መሪ ህዝባዊ ስብሰባ እንዳላካሄድ የሚከለክለኝ ሕግ በሀገሪቱ የለም በማለት እየተሟገቱ ነው። ቡሩንዲ ውስጥ ባለፈው ሐምሌ ወር ፕሬዚደንቱ ፒየሪን ኩሩንዚዛ እንደገና ከተመረጡበት አጨቃጫቂ ምርጫ ወዲህ ከ ከአራት መቶ ሺህ የሚበልጥ ህዝብ ለሰብአዊ እርዳታ ጠባቂነት መዳረጉ ተዘግቧል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ ባወጣው መግለጫ እንዳለው ቁጥሩ አምስት መቶ ሺህ የሚገመት ህዝብ የሁከቱና የመፈናቀሉ ሰለባ ሆኗል። በመጨረሻም በዩክሬን ሰማይ ስለተከሰከሰው የማሌዥያ አየር መንገድ አውሮፕላን ምርመራ ሲያካሂድ የቆየው ቡድን በዛሬው ዕለት ሪፖርቱን ያቀርባል ተብሎ እየተጠበቀ ነው። ይሁን እንጂ ኤም ኤች አስራ ሰባት የበረራ ቁጥሩ የሆነው አውሮፕላኑ አየር ላይ እንዳለ መትቶታል የተባለው ሚሳይል ማን እንደተኮሰው ይህ ሪፖርት ቁርጥ ባለ መንገድ ድምዳሜ ላይሰጥ እንደሚችል እየተጠቆመ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን፣ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመጣለች። ይህ በ1430 ዓለም መካከለኛ ሞገድ በአማርኛ የሚተላለፍላቸው የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የጄኮብ ዙማ መንግሥት ከዓለም አቀፍ ወንጀለኞች ፍርድ ቤት አይሲሲ አባልነት መውጣት እንዳለበት የደቡብ አፍሪካ ገዢ ፓርቲ አፍሪካ ብሔራዊ ኮንግረስ አስታውቋል። የአሜሪካ ድምፁ ዘጋቢ ጄምስ ባቲ የፓርቲውን ማዕከላዊ ኮሚቴ አባልና የውጭ ግንኙነት ኃላፊ ኤድና ሞላዊን በጉዳዩ ላይ አነጋግሯል። ባልደረባችን ጽዮን ግርማ እንደሚከተለው አጠናክራለች። የጃኮብ ዙማ መንግስት የዓለም አቀፍ ወንጀል ፍርድ ቤት አይሲሲ አባልነቱን ማቋረጥ እንደሚገባው የደቡብ አፍሪካ ገዢ ፓርቲ የሆነው አፍሪካ ብሔራዊ ኮንግረስ ኤኤንሲ መወሰኑን አስታውቋል። የሱዳኑ ፕሬዚዳንት ኦማር አልበሽር ከዓመታት በፊት በዘር ማጥፋትና በሰብአዊ ዘር ላይ ወንጀል መፈጸም በዓለም አቀፉ ወንጀል ፍርድ ቤት ለቀረበባቸው ክስ የእስር ማዘዣ ተቆርጦላቸው እንደነበር ይታወሳል። በዚህ መሰረት ባለፈው ሰኔ ወር በደቡብ አፍሪካ ጆሀንስበርግ በ 25 ኛው የአፍሪካ ህብረት መሪዎች ጉባኤ ለመሳተፍ በተገኙበት ወቅት የደቡብ አፍሪካ ከፍተኛ ፍርድ ቤት ዳኞች እስሩ ተፈጻሚ እንዲሆን ቢወስኑም አልበሽርን በቁጥጥር ስር ለማድረግ ሳይቻል ቀርቷል። በወቅቱ አልበሽር ስብሰባቸውን አጠናቀው በሰላም ወደ ሀገራቸው ተመልሰዋል። ዓለም አቀፍ ወንጀል ፍርድ ቤት አይሲሲ እና ደቡብ አፍሪካም ከዚህ በኋላ አንገት ለአንገት ተናንቀዋል። የአፍሪካ ብሔራዊ ኮንግረስ ኤኤንሲ ማዕከላዊ ኮሚቴ አባልና ዓለም አቀፍ ግንኙነት ኃላፊ ሞሌዋ ስለዚህ ሁኔታ ሲናገሩ ባለፈው ሰኔ ወር ለተከሰተው ለዚህ ጉዳይ አልበሽርን ለምን በቁጥጥር ስር እንዳለዋለች ደቡብ አፍሪካ ማብራሪያ እንድትሰጥ ባለፈው ሳምንት ከዓለም አቀፍ ወንጀል ፍርድ ቤት አይሲሲ ተጠይቃለች። እናም ፓርቲያቸው ፍርድ ቤቱ ለሌሎች ሀገራት በሚሰራበት እኩል ለአፍሪካ ሀገራት እየሰራ ባለመሆኑ ደቡብ አፍሪካም አባልነቷን እንድታቋርጥ በመወሰን ከአፍሪካ ህብረት ጎን ለመቆም መወሰኑን ያስረዳሉ። በአፍሪካ ህብረት ውስጥ የዓለም አቀፍ ወንጀል ፍርድ ቤት አይሲሲን በተመለከተ ያለማቋረጥ ግምገማ ሲደረግ እንደነበር ይታወቃል። ፓርቲያችን አፍሪካ ብሔራዊ ኮንግረስ አሁን አፍሪካ ህብረት በአይሲሲ ላይ ምንድን ነው የወሰነው ብለን ገምግመን ደቡብ አፍሪካ ከአይሲሲ ጋር ያላት ግንኙነት እንዴት ነው ብለን ፈተሽን። በመጨረሻም በእውነቱ ፍርድ ቤቱ ለአፍሪካ ሀገራት የሚሰጠው ግልጋሎት ሌላውን ሀገራት በሚያገለግልበት እኩሌታ አይደለም ብለን አምንናል። ሞሊዋ አያይዘው ሲናገሩ የእስር ማዘዣው የተቆረጠባቸው የሱዳኑ ፕሬዚዳንት ኦማር አልበሽር ለምን በቁጥጥር ስር እንዳልዋሉ አይሲሲ ማብራሪያ ከመጠየቁም አስቀድሞ ፓርቲያቸው ጉዳዩን ጊዜ ወስዶ ሲያስብበት እንደነበረ ነው። በጉዳዩ ላይ አፍሪካ ህብረት ውሳኔ ካሳለፈበት ከዛሬ ሁለት ዓመት ጀምሮ ፓርቲያችን እየተከታተለ ነበር። በቃ ይኸው ነው የሆነው። አሁን ተግባራዊ ማድረጊያ ጊዜ ላይ እንገኛለን። ሞሌዋ ጨምረው ሲናገሩ ፓርቲያቸው አሁንም ቢሆን የዘር ማጥፋትንና በሰብአዊ ፍጡራን ላይ የሚፈጸም ወንጀልን ለማስቀረት በሚል አይሲሲ ለተቋቋመበት መርህ ትልቅ ግምት እንዳላቸው ተናግረዋል። ከዚህ በኋላ ግን እንዲህ ያሉ የዘር ማጥፋትና የሰብአዊ መብት ወንጀል ጉዳዮች ይህንኑ ጉዳይ ለመዳኘት በተቋቋመው አፍሪካ ፍርድ ቤት መታየት እንደሚችል ገልጸዋል። እንደ ደቡብ አፍሪካ መንግስት ከአይሲሲ ጋር ያለውን ግንኙነት ስንገመግመው በአፍሪካ ህብረት ስር በአፍሪካ አህጉር የሰብአዊ መብትን ጥሰት ለማስቀረትና ተያያዥ ጉዳዮችን ለመዳኘት ከተጀመረው ፍርድ ቤት አሰራር ጋር ያልተያያዘ ነው። ስለዚህ እነዚህን ጉዳዮች ለማየት ከዚህ ፍርድ ቤት ጋር አብረን ለመስራት ከወዲሁ መጀመር አለብን። ሞሊዋ አያይዘውም ራሳቸው የዓለም አቀፍ ፍርድ ቤቱ አባል ሳይሆኑ ሌሎች ሀገራት አባል እንዲሆኑ የሚያስገድዱ ሀያላን ሀገራት እንዲሁም በአይሲሲ ላይ የሚያሳርፉት ያልተገደበ ስልጣን ጉዳይ ፓርቲያቸውን ጨምሮ እንደሚያሳስበው ይገልጻሉ። እንደሚታወሰው እነዚህ ሀያላን መንግስታት ራሳቸው የዚህ ፍርድ ቤት አባል ሀገራት አይደሉም፣ ግን ደግሞ ሌሎች ሀገራት የአባልነት ፊርማ እንዲፈርሙ ግፊት ያደርጋሉ። እኛ እንደ ደቡብ አፍሪካ የራሳችንን ውሳኔ ማሳለፍ እንችላለን። ስለዚህ ይህ ውሳኔም መከበር አለበት ብለን እናምናለን። ሞሌዋ አክለውም የሱዳኑ ፕሬዝዳንት አልበሽር ባለፈው ሰኔ ወር ለአፍሪካ ህብረት የመሪዎች ጉባኤ በደቡብ አፍሪካ በተገኙበት ወቅት በቁጥጥር ስር ያልዋሉት እንደ አፍሪካ ሀገር መሪነታቸው በአፍሪካ ህብረት ስብሰባ ላይ ሲገኙ ያለመከሰስ መብት ስላላቸው እንደሆነ ገልጸዋል። አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። አፍሪካ ነክ ርዕሶች ይችላል። እንደኔ ግምት ከሆነ፣ እርግጥ በአሁኑ ጊዜ ወደ ኋላት መለስ ብለን የቋንቋ ፖሊሲን ታሪክን መመልከት አለብን ኢትዮጵያ ውስጥ እና በአሁኑ ጊዜ ሁሉም ህዝብ የራሱን ቋንቋ ለማዳበር ሕገ መንግስቱ ይፈቅድለታል አፋን ኦሮሞም ሆነ የደቡብ ቋንቋዎችም ሆኑ ጉራጌኛም ሆነ ትግርኛም ሆነ ሁሉም በየክልሉ የራሱን ቋንቋ የማዳበር መብት አለው ተሰጥቶታልም እና ይሄ በጣም ጥሩ ነው እና ትልቅ የታሪክ ለውጥ መኖሩ በሀገራችን ያሳያል በሌላ በኩል ደግሞ ስናይ የኢትዮጵያ ሀገራችን ብዙ የተለያዩ ቋንቋዎች እስከ ሰማንያ ስምንት ቋንቋዎች ያሏት ሀገር ናት እና እነዚህ ቋንቋዎች ያሉባት ሀገር ውስጥ ምን አይነት የቋንቋ ፖሊሲ መኖር አለበት ብለን ነው እንግዲህ የምንጠይቀው። በዚህም መንፈስ ነው ዶክተር ብርሃነ መስቀል ሀሳባቸውን ያቀረቡት እና እንደ እኔ ግምት ከሆነ ሁሉም በየክልሉ የራሱን ቋንቋ ያዳብራል። ግን ለምሳሌ አማራውና ኦሮሞው፣ ኦሮሞውና ወላይታው ሊነጋገሩበት፣ ሊግባቡበት የሚችሉበት ደግሞ የስራ ቋንቋ ያስፈልጋል እና ያ የስራ ቋንቋ አማርኛ መሆን አለበት ተብሎ ወይም ደግሞ አማርኛ ቢሆን ይሻላል በሚል መንፈስ አማርኛ ተደርጓል እና ይሄ አማርኛ እንግዲህ ምንድን ነው መገንዘብ ያለብን በጣም የዳበረ ብዙ የምንጋራው ቋንቋ፣ የአማራ ብቻ ሳይሆን የተለያዩ በኢትዮጵያ ውስጥ የሚገኙ ብሔረሰቦች የሚናገሩት ቋንቋ ድንበር አልፎ የሄደ ቋንቋ እጅግ በጣም በጽሁፍ የዳበረ ቋንቋ ቋንቋውም ሆነ ፊደሉ ሀገር በቀል የሆነ ከጥንት ዘውግ አልባ ወይም ደግሞ ጎሳ አልባ ከሆነ ከግዕዝ ቋንቋ ጋራ የተሳሰረ በቀላሉ ከሌሎች ቋንቋዎች ቃላትም ሆነ የሰዋስው ስርዓት ለመውረስ የሚችል ሆኖ የዳበረ ነው እና ይሄ ስለሆነ በአሁኑ ጊዜ መንግስትም አማርኛ የስራ ቋንቋ ነው ብሎ ሲወስን ይህንን ተረድቶ ነው። ይህንን ታሪክትን ተመልክቶ ነው። እና ስለዚህ በእኔ ግምት መሆን ያለበት ምንድን ነው? በአንድ በኩል በቋንቋዎች መካከል የነበረው እኩል ያለ መሆን እየተሻረ፣ እየተሸረሸረ በመሄድ ላይ ነው ያለው። በሌላ በኩል ደግሞ ሰማንያ ስምንት ቋንቋዎች ያሉበት ሀገር የስራ ቋንቋ ያስፈልገዋል እና ያ የስራ ቋንቋ አሁን እንደገለጽኩት አማርኛ ቢሆን ነው የሚሻለው። እዛ ላይ እንግዲህ ዶክተር አየል አብረው እንዲመልሱት ዶክተር ብርሃነ መስቀል ያሉት ኦሮምኛ አማርኛን መተካት አለበት ሳይሆን ከአማርኛ እኩል የሀገሪቱ የስራ ቋንቋ መሆን አለበት ነው። እንግዲህ ገብቶኛል። ግን ምንድን ነው ችግሩ እዛ ላይ? ለምንድን ነው አንዱን ብቻ የምንመርጠው? ለምን ወላይታ አይሆንም? እርግጥ በጣም ብዙ ሰዎች ኦሮምኛ ይናገራሉ፣ አፋን ኦሮሞን ይናገራሉ። ምንም ጥያቄ የለውም። ግን አሁን ለምሳሌ ከዘጠና ሁለት ከአስራ ዘጠኝ መቶ ዘጠና ሁለት እንደ ኤሮፓያን አቆጣጠር ጀምሮ ነው ይሄ ቁቤ የሚባለው የላቲን ፊደል ለኦሮምኛ እንዲሆን የተደረገው። በሌላ በኩል ስናይ አማርኛ ፊደል ከአማርኛ ቋንቋ ጋር የተሳሰረው በጣም ረጅም ዘመን አለው። ብዙዎቹ ኢትዮጵያ ውስጥ ያሉት የተለያዩ ቋንቋ የሚናገሩ ሰዎች አማርኛ በቀላሉ ሊገባቸው ይችላል። በሀይል የተለያየ ወይም ደግሞ አንድ አማርኛ ሆኖ በውስጡ በጣም ብዙ ልዩነት የለውም። ደረጃ ወጥቶለታል። በደረጃ ወጥቶለት ብዙ ጊዜ በስራ ላይ ውሏል። ሰው በቀላሉ ሊግባባበት ይችላል። ከሌሎቹም ቋንቋዎች ወርሶ ቃላትም ሆነ የሰዋሱ ስርዓት ወርሶ ሊሰፋ ይችላል። በዚህ መንፈስ ነው እና እኔ እንግዲህ አሁን ችግር የሆነብኝ ምንድን ነው? እርግጥ መጀመሪያ ሳስበው ኦሮምኛ ኦፊሻል ቋንቋ ከተባለ አንድ ብቻ ሳይሆን ሁለት ብቻ ሳይሆን አገር ውስጥ ያሉት ቋንቋዎች በእንግዲህ ወይ በህዝብ ብዛት ሊሆን ይችላል። በዛ መሰረት ያሉትን ዋና ዋናዎቹን በሙሉ እናርግ ማለት ይቻላል፣ ልክ ደቡብ አፍሪካ እንዳደረገችው። ግን ዞሮ ዞሮ ምንድን ነው ቋንቋ ጥቅሙ? ወደዛ ከመሄዳችን በፊት አሁን ደቡብ አፍሪቃ እንዳደረገችው አሉ። ደቡብ አፍሪቃ ምንድን ነው ያደረገችው? በጣም ጥሩ። ደቡብ አፍሪካ ያደረገችው ምንድን ነው? በሀገሪቷ ውስጥ ያሉትን ዋና ዘጠኝ ቋንቋዎች ሁሉንም አንድ ላይ ኦፊሻል ቋንቋ ብላ በህገ መንግስቱ ላይ ያስቀምጣለች እና ደቡብ አፍሪካ ያደረገችው እንደዛ ነው። ግን ዞሮ ዞሮ በመጨረሻ የሆነው ምንድን ነው? እያንዳንዳቸው የራሳቸውን ቋንቋ ሊያዳብሩ ይችላሉ፣ በጽሁፍ ሊያሰፍሩ ይችላሉ። በሌላ በኩል ደግሞ ምንድን ነው የሆነው? ደቡብ አፍሪካ ውስጥ እንግሊዘኛ ከሁሉም የበለጠ የሁሉም የተለያዩ ጎሳዎች ወይም ደግሞ የተለያዩ ኤትኒክ ቡድኖች ሊጠቀሙበት የሚችለው ቋንቋ እንግሊዘኛ እንግሊዘኛ በሰፊው ተስፋፋ ተስፋፋ። እና ብዙዎቹ የደቡብ አፍሪካ ተወላጆች ከራሳቸው ከእናታቸው ቋንቋ ተጨማሪ እንግሊዘኛ ይናገራሉ። እና እንግሊዘኛ ከአንደኛው ነው እንግዲህ ከዘጠኙ፣ ግን ሆኖም እሱ ሊዳብር ቻለ። እና አገራችንም እንግዲህ አንደኛው ሞዴል ላንጉጅ ፖሊሱ እንደገና ይሻሻል ወይም ደግሞ ይስፋፋ ካለን የደቡብ አፍሪካን ልንከተል እንችላለን። ደቡብ አፍሪካ ብቻ ሳይሆን በነገራችን ላይ ስዊዘርላንድም አለች፣ ሶስት አራት ቋንቋ በአንድ ጊዜ ልት የምትጠቀም ሀገር በሌላ በኩል ደግሞ እንደነ ታንዛኒያ አይነት ሀገር የወሰድን እንደሆነ ታንዛኒያ የስራ ቋንቋ ኦፊሻል ቋንቋን ቲስዋሂል ያርጋለች ግን በታንዛኒያ አሁን ለምሳሌ መቶ ሀያ የተለያዩ ቋንቋዎች ያሉበት ሀገር ነው። ግን እነሱ ምንድነው ያደረጉት ለሁላችንም መግባቢያ እነዛ መቶ ሀያዎቹ ሊግባቡ የሚችሉበት ሊጋሩ የሚችሉበት ቋንቋ ኪስዋሂሊ ነው ብለው ተስማምተው ፈጥረው ያው በእድገት ጎዳና ላይ እየተሰማሩ ነው ማለት ነው የቋንቋ ችግራቸውን ፈትተው። ወደ ኢትዮጵያ ከተመለስን አንድ አድማጭ ለምሳሌ ኦሮምኛ የስራ ቋንቋ ወይ ደግሞ ኦፊሴላዊ ቋንቋ ይሁን ኢትዮጵያ ውስጥ ከተባለ እኛ እንግዲህ የላቲን ልንማር ነው ማለት ነው ወይ ሳ ብለን ልንማር ነው ወይ የሚል ጥያቄም አንስቶ ነበረ እና እንደሚታወቀው፣ አሁን ኦሮምኛ በላቲን ነው የሚጻፈው። እና በዚህ ላይስ ምን አመለካከት አለሁት? በጣም ጥሩ ጥያቄ ነው ያመጣሽው። እና ዶክተር ብርሃነ መስቀልንም ሳዳምጣቸው የፊደልን እና ቋንቋን አንዳንድ ጊዜ ያምታቱ የተናገሩበት አለ። እንደውም ምንድን ነው አማርኛ አንድ ቦታ ላይ ከግብጽ የመጣ ነው የሚሉት አለ ከብራይ ከደቡብ አረቢያ የሚሉት አለ። እና ዋናው ቁም ነገር ምንድን ነው ቁቤ ለአፋን ኦሮሞ እንዲሆን የተደረገው እንደ ኤሮፓያን አቆጣጠር በአስራ ዘጠኝ መቶ ዘጠና ሁለት ዓመተ ምህረት ነው። አሁን በቅርብ ማለት ነው። አማርኛ አትሊስት በመንግስት ደረጃ በጽሁፍ እንዲዳብር፣ ለመንግስት አዋጆች ጥቅም እንዲውል የተደረገው ከአፄ ቴዎድሮስ ዘመን ጀምሮ ነው። ሌላው ምንድን ነው ፊደሉ የተወረሰው ከግእዝ ነው። ግዕዝ ደግሞ የኢትዮጵያ ሀገር በቀል ጥንታዊ ጎሳ ተኮር ያልሆነ ትልቅ ቋንቋ ነው። የጥንት ቋንቋ ነው። ከዛ ነው የተወረሰው ይሄ ፊደሉ እና አማርኛ ብቻ ሳይሆን ትግርኛም ወርሶታል፣ ትግረም ወርሶታል፣ ጉራጌ ቋንቋ ወርሶታል። እና እንደኔ ግምት ከሆነ አገር በቀል የሆነው ይሄ ፊደል በዚህ በፊደል እንግዲህ እንደምታውቂው አንችም እኔም ብዙ ጥናት አድርጌበታለሁ። ዶክትሬትንም ያገኘሁት በሱ ነው እና በጣም ጥልቅ የሆነ ሳይንቲፊክ የሆነ እና ደግሞ እንደ ፈረንጆቹ እንደ ላቲኑ አልፋቤት ሳይሆን ሲላቢክ የሆነ ለድምፅ ነው የተቀረጹት ፊደሎቹ። እና በዛ በዛ ከሄድን በጣም የዳበረ በጣም የተስፋፋ በጣም ሳይንቲፊክ የሆነ ስለሆነ በሀገራችን ያሉትን ቋንቋዎች ሁሉ ፊደሉ ሊያገለግል የሚችል ነው እና እንደ እኔ ግምት ምንድን ነው ትልቁ ስህተት የተደረገው የኦሮምኛ ያ ቋንቋ ይህንን ፊደል መጠቀም ሲገባው ወይም ደግሞ መጠቀም ሲችል ወደ ላቲን መሮጡ ወደ ላቲን መሄዱ ትልቅ ችግር ፈጥሯል። ምንድን ነው የሚሉት? አድማጮች የመጨረሻው ዝግጅት ላይ ደርሰናል። ስፖርት እንደምናመሽታችሁልኛል። የተከበራችሁ አድማጮቼ ኢትዮጵያውያን በአትሌቲክሱም በእግር ኳሱም ድል የተቀዳጁባቸውን ዜናዎች ይዘናል። ሰለሞን ክፍሌ ከዋሽንግተን፣ ገዛኸኝ ጽዮን መስቀል ከአዲስ አበባ እናስተናግዳለን። አብራችሁን ቆዩ። በሳምንቱ ማብቂያ በዓለም የተለያዩ ከተሞች በተካሄዱ የሩጫ ውድድሮች የኢትዮጵያ አትሌቶች አስመስጋኝ ውጤቶችን አስመዝግበዋል። ትሬንቶ፣ ኢጣሊያ ትላንት በተካሄደው 69ኛው የጂሮ አልሳስ ውድድር ሙክታር ኢድሪስ 10ሩን ኪሎ ሜትር በ28 ደቂቃ ከ48 ሴኮንድ በአንደኝነት አጠናቋል። ሻምፒዮንነቱንም በተሳካ ሁኔታ ተከላክሏል። በዓለም አገር አቋራጭ የነሐስ ሜዳሊያ ተሸላሚው ሙክታር ባለፈው ዓመት ያስመዘገበውን ፈጣን ጊዜ ትላንት በ6 ሴኮንድ አሻሽሏል። በዚህ ከባድ ፉክክር በ2009 በ1500 ሻምፒዮኑ የባህሬኑ ዩሴፍ ሰዓድ ካሜል በዓለም ማራቶን የነሐስ ሜዳሊያ ተሸላሚው ዩጋንዳዊው ሶሎሞን ሙታይ በ2008 ኦሊምፒክ በ5000 የብር ሜዳሊያ ተሸላሚው ኬንያዊው ኤድዊን ሶይ እና በ2012 ኦሊምፒክ በ5000 የብር ሜዳሊያ ያገኘው ኬንያዊው ቶማስ ሎንጎ ሲዋ ይገኙበታል። በትሬንቶ በተከታታይ ለሁለተኛ ጊዜ ማሸነፍ ያስደስታል። ጥሩ ውድድር ነበር። በቤጂንጉ የዓለም አትሌቲክስ ሻምፒዮና በ10 ሺህ በአስረኝነት መፈጸሜ ግን ቅር አሰኝቶኛል፣ ብሏል ሙክታር ኢድሪስ ለጋዜጠኞች ሲናገር። ትላንት እዚህ በዩናይትድ ስቴትስም የሺካጎ ማራቶን ተካሂዷል። የሴቶቹን ኬንያዊቷ ፍሎረንስ ኪፕላጋት በሦስት ዓመት ለሁለተኛ ጊዜ አሸንፋበታለች። ጊዜዋም 2፡23፡33 ሆኗል። ኢትዮጵያዊያቱ ይበርቃል መለሰና ብርሃኔ ዲባባ ሁለተኛና ሦስተኛ በመሆን ተሸልመዋል። የወንዶቹንም የሚያሸንፈው ኬንያዊ ነው። ዲክሰን ቹምባ ይባላል። 20925 ገብቷል። በሁለተኝነት እና በሦስተኝነት ተከታትለው የገቡትም የኬንያ አትሌቶች ናቸው። ሳሚ ኪትዋራና ሳሚ እንዱጉ ይባላሉ። በበርሊኑ የዓለም 10 ኪሎ ሜትር ሩጫ ውድድር ደግሞ ግላዲስ ቼሺሬ 30 ደቂቃ ከ41 ሴኮንድ በማጠናቀቅ በርቀቱ ዘጠነኛዋ ፈጣን ሯጭ ሆናለች። ሁለተኛ የወጣችውም ኬንያዊት ናት። አሊስ ናኦኑና ትባላለች። ሱቱሜ አሰፋ ከበደ ከኢትዮጵያ ሦስተኛ ሆናለች። በወንዶቹ የዓለም ወጣቶች ሻምፒዮኑ ዩጋንዳዊው ጆሹዋ ቼፕቴጌ አንደኛ ወጥቷል። 27 ደቂቃ ከ50 ሴኮንድ የገባበት ጊዜም የዩጋንዳን ብሔራዊ ሬኮርድ ሰብሯል። ኬንያዊው ፊሌሞን ቼቦይ ሁለተኛ፣ ኢትዮጵያዊው አባይነህ ደጉ ሦስተኛ። በመጨረሻም የትላንቱን አይደንሆቨን ማራቶን ኬንያውያን ያሸነፉበት መሆኑን እናገኛለን ከሁለት ዓመታት በፊት ማለትም በ2013 እና 14 ኢትዮጵያውያኑ የማነ ጸጋይና ጥላሁን ረጋሳ የበላይነት አሳይተው እንደነበር አይዘነጋም። ትላንትና ግን ኬንያዊው ስቴፈን ቼቦጉት 2 ሰዓት 5 ደቂቃ ከ52 ገብቶ በአንደኝነት ተሸልሞበታል። አትሌቲክሱን በዚሁ ላብቃ። በእግር ኳስ በአገር ውስጥና በውጭ ስለተካሄዱ ግጥሚያዎች የአዲስ አበባው ገዛይን ጽዮን መስቀል መስመር ላይ እየጠበቀ ነው። መቀጠል ትችላለህ ገዛይን። አመሰግናለሁ ሰለሞን። ያሳለፍነው ሳምንት አብዛኛዎቹ የእግር ኳስ ጨዋታዎች በአህጉራዊና በዓለም ዋንጫ ማጣሪያ ላይ እያተኮሩ ነበሩ። አፍሪካ አህጉር የተካሄዱት ለሁለት ሺ አስራ ስምንት የሩሲያ ዓለም ዋንጫ የቅድመ ማጣሪያ በየአራት ቀን ልዩነት ተከናውነዋል። ባለፈው ሐሙስ ከሳዎ ቶሜ ና ፕሪንሲፔ አቻው ጋር ቅድመ ማጣሪያውን ከሜዳው ውጪ የተጫወተው የኢትዮጵያ ብሔራዊ ቡድን ዋልያዎቹ አንድ ለባዶ ተሸንፎ ነበር። ከአራት ቀናት በኋላ በመልሱ ማለት ነው የቅድሚያ ማጣሪያ መልስ ጨዋታ በአዲስ አበባ አድርገው የኢትዮጵያ ብሔራዊ ቡድን በሶስት ለባዶ አወራርዶ በአጠቃላይ ውጤት ሶስት ለአንድ ወደ ቀጣይ ማጣሪያ አልፏል። በዳዊት ፍቃዱ ደቂቃ ባልሞላ ጊዜ አንድ ግብ ያሳረፈው የኢትዮጵያ ብሔራዊ ቡድን እረፍት መልስም በአርባ ሰባተኛው ደቂቃ ጋቶ ቺፓኖ በፍጹም ቅጣት እንዲሁም በስልሳ ሰባተኛው ደቂቃ ራምቴሎ ሁለት አክለው ዋሊያዎቹ ግብ ሳይቆጠርባቸው ሶስት በባዶ ረጥተዋል። ቀጣዩ የኢትዮጵያ ብሔራዊ ቡድን ተጋጣሚ ኮንጎ ብራዛቪል ቡድን ጠንካራ ብቃት ያለው ሲሆን የኮንጎና የኢትዮጵያ ብሔራዊ ቡድኖች የደርሶ መልስ ማጣሪያ ከአንድ ወር በኋላ ሊካሄድ መርሃ ግብ ወጥቶለታል። በሌሎች የአፍሪካ ሞት ከተደረጉት ማጣሪያዎች መካከልም የኬንያ ብሔራዊ ቡድን በሜዳው ከሞሪሸስ ጋር ያለ ግብ ተለያይተዋል። ሆኖም የኬንያ ቡድን አራት ቀን በፊት ሞሪሸስን በሜዳው አምስት ለሁለት ረትቶ ስለነበር በአምስት ለሁለት አጠቃላይ ውጤት የኬንያ ቡድን በቀጣይ ማጣሪያ አልፏል። የታንዛኒያ ቡድንም ትናንት በሀገሩ ላይ ማላዊን አስተናግዶ ሁለት ለባዶ በመርታት በአጠቃላይ ውጤት ሁለት ለአንድ ለቀጣይ ማጣሪያ አልፏል። ሌላው የእግር ኳስ ዜና በደሴቲቷ ሀገር ፓፓጊኒ ለምታዘጋጀው ለሀያ አመት በታች የዓለም ሴቶች እግር ኳስ ዋንጫ የኢትዮጵያ ቡድን ኦገደ ቡድን የቡርኪና ፋሶ አቻውን ሁለት ለባዶ አሸንፎ ዛሬ ማምሻውን ወደ አዲስ አበባ ይገባል ተብሎ ይጠበቃል። ያልተጠበቀ ውጤት ያስመዘገበው የኢትዮጵያ ከሀያ አመት በታች ሴቶች ቡድን ቀደም ሲልም የካሜሮን አቻውን ደርሶ መልስ አሸንፎ ነው ለሁለተኛው ማጣሪያ የደረሰው። ከረፍት በፊትና ከረፍት መልስ ሁለቱንም ጎል በቡርኪና ፋሶ ቡድን ላይ ያገባችው ሎዛ ናት። የዚህችም አጥቂ ብቃቷ እየጨመረ ነው። ባለፈው ካሜሩንን ሲያሸንፉ የሎዛ አበራ ድርሻ እጅግ እጅግ የላቀ ነበር። ቡድኑ ወደ ቡርኪና ፋሶ ከመሄዱ በፊት ሎዛ የሚከተለው ተናግራ ነበር ሁላችንም ባለን የምንችለውን አድርገን መስዋዕት መክፈል ያለብንን ከፍለን ቀጣዩን ጨዋታ እነሱን ማሸንፈን ወደ ቀጣዩ ዞር ማለፍ እንፈልጋለን። የሚከፈለውን ዋጋ ከፍለን ወደ ሱ መሱ ጨዋታ አሸንፈን ወደ ቀጣዩ ዞር እናልፋለን ብዬ ነው ጎል እንደምታስቆጥርም አልጠራጠርም፣ ብላ ነበር ሎዛ። ጎል አገባለሁ። ይህን ያክል ነው የመናገር አልችልም፣ ግን ጎል አገባለሁ። ሎዛ የተናገረችውም በተግባር አስመስክራ ቡድኑን ለድል አብቅታለች። ከሀገር ውጭ ሁለት ለባዶ ያሸነፈው የኢትዮጵያ ወጣት ሴቶች እግር ኳስ ቡድን አዲስ አበባ ላይ ወደፊት ማለት በሚያደርገው የመልስ ማጣሪያ አሸንፎ ወደ ቀጣይ ማጣሪያ እንደሚሸጋገር ከቤት ስራውን ኦጋዱጉ ላይ አስቀድሞ የጨረሰ ይመስላል። አፍሪካ ወደ ሌሎች የተወሰኑ የአህጉራት ማጣሪያ ጨዋታ ስንሸጋገር በላቲን አሜሪካ በእግር ኳስ ግዙፍ ስም ያላቸው የብራዚል እና አርጀንቲና መሸነፍ ብዙዎቹን አስገርሟል። አርጀንቲና ሁለት ለባዶ የተሸነፈው በቺሊ ሲሆን ከአርጀንቲና በኩል ሜሲ በጉዳት አልተሰለፈም። ሰርጂዮ አጉዌሮም ቢሆን ጨዋታው እንደተጀመረ ጉዳት ደርሶበት አቋርጦ ወጥቷል። በብራዚል በኩል ደግሞ ኔይማር በቅጣት አልተሰለፈም። ብራዚል ሁለት ለባዶ ሽንፈት የደረሰበት ኢኳዶር ሲሆን ሽንፈቱን መራራ ያደረገው በሜዳውና በደጋፊው ፊት መሆኑ ነው። ሆኖም ከየምድቡ ሁለት ቡድኖች የሚያልፉበት ማጣሪያ ገና ያልተጠቀጠቀ በመሆኑ የሰሞኑ ሽንፈት አርጀንቲናና ብራዚልን ከዓለም ዋንጫ ውጪ ሊያደርጋቸው የሚችል ነው ማለት አይደለም። ወዲህ ወደ አውሮፓም ስንመለስ ደግሞ በሁለት ሺ አስራ ስድስት ፈረንሳይ ለምታዘጋጀው የአውሮፓ ዋንጫ ማጣሪያዎች ሲሄዱ ሰንብተዋል። ዛሬም ከምሽቱ ሶስት ሰዓት በኋላ ከአራት ያላነሱ ግጥሚያዎች ይካሄዳሉ። ሁለት ሺህ አስራ ስድስቱ የአውሮፓ ዋንጫ ሀያ አራት ቡድኖች ይሳተፋሉ። እስካሁንም የአስራ ስድስቱ አገር ብሔራዊ ቡድኖች ማለፋቸውን አረጋግጠዋል። ቀሪዎቹ ስምንቱ ደግሞ ወደፊት ይታወቃሉ። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ። ገዛይን ጽዮን መስቀል ነበር ከአዲስ አበባ። በዚሁ የዛሬውን የስፖርት ፕሮግራም እናበቃለን። ሳምንት ሰኞ በተመሳሳይ ዝግጅት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። በዚሁ እንሰናበታለን። በእኛ በኩል ነገ እንገናኝ። ሰላም፣ ደህና ደሩ።